የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር፣ የተቃዋሚ ፖለቲካ ፓርቲ አባል አቶ ስንታየው ቸኮል፣ እንዲሁም የመገናኛ ብዙሀን ባለሙያ የሆነውን በቃሉ አላምረውን ጨምሮ ከአዲስ አበባ ከተማና ከአማራ ክልል የተለያዩ ቦታዎች የተያዙ 53 ወንድ እስረኞች አዋሽ አርባ ተወስደው በእስር ላይ እንደሚገኙ አስታውቋል። በስፍራው በሚገኘው የመከላከያ ካምፕ ውስጥ ተይዘው የሚገኙትን እነዚህን ታሳሪዎች የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጨምሮ አምስት የኮሚሽኑ ባለሙያዎች ትናንትና ነሐሴ 26 ቀን 2015 ዓ ም መጎብኘታቸው በመግለጫው ተጠቅሷል። እጅግ አብዛኛዎቹ ታሳሪዎች ለእስር የተዳረጉት በብሔር ማንነታቸው ብቻ መሆኑን እንደሚያምኑ የገለጸው ኢሰመኮ ከእነዚህም ከፊሎቹ በቁጥጥር ስር በሚውሉበት ወቅት የሰብአዊ መብት ጥሰት እንደተፈጸመባቸው፣ ሆኖም በፖሊስ ቁጥጥር ስር ከሆኑ በኋላ የተፈጸመ ድብደባ ወይም አካላዊ ጥቃት አለመኖሩን ተናግረዋል ብሏል። አሁን የሚገኙበት ስፍራ ከፍተኛ ሙቀት ያለው በመሆኑና መደበኛ የተጠርጣሪዎች ማቆያ ስፍራ ስላልሆነ ለጤንነታቸው፣ ለደህንነታቸውና ለሕይወታቸው ስጋት እንዳለባቸው ከቤተሰብም ጋር መገናኘት እንዳልቻሉ መግለጻቸውንም አመልክቷል። የፖሊስ ኃላፊዎች በበኩላቸው ታሳሪዎቹ ወደ አዋሽ አርባ የተዛወሩት አዲስ አበባ የሚገኘው የፌዴራል ፖሊስ ማቆያ ጣቢያ ላይ ከፍተኛ መጣበብ በመፈጠሩ መሆኑን ስለመግለጻቸው ጠቅሷል። ከአየር ሁኔታው አንጻር የተሻለ በሆነ ሰፊ አዳራሽ ውስጥ ውስጥ እንደሚገኙ ምግብና ሕክምናን ጨምሮ የተለያዩ አገልግሎቶች እንደሚቀርቡላቸውም እንዲሁ ከቤተሰብ ጋር የሚገናኙበት ሁኔታ እንዲመቻች መግባባት ላይ መደረሱንም የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኒ አባተ ተናግረዋል። በአስቸኳይ ጊዜ አዋጅም ቢሆን በዓለም አቀፍ ስምምነቶች ላይ በግልጽ ሁኔታ እንዲጎበኝ ማድረጉን በተወሰነ መልኩ ሊዘገይ እንደሚችል እንረዳለን። ሆኖም ግን በተራዘመ ሁኔታ ቤተሰብ እንዳይጎበኝ ማድረግ መታረም ያለበት ስለመሆኑ እነሱም በዚህ ተስማምተው የቤተሰብ ጉብኝትን ማመቻቸት እንደሚችሉ የሚያስፈልጉ ጉዳዮች የሚፈጸሙም ካሉ አዲስ አበባ በሚገኘው የፖሊስ ቢሮ አማካኝነት እንደሚመቻ ኢሰመኮ የታሳሪዎቹን የሰብአዊ መብት ጉዳይ መከታተሉን እንደሚቀጥል የገለጹት ዶክተር ሚዛኒ አባተ በአስቸኳይ ጊዜ አዋጅ አውድ ውስጥ ከአዋሽ አርባ ውጭም በተለያዩ አካባቢዎች የታሰሩ በርካታ ሰዎች መኖራቸውን ገልጸው እነዚህ እስረኞች አዋጁ የማይመለከታቸው ከሆነ በመደበኛው ሕግ አፋጣኝ ፍትህ እንዲያገኙ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ